በምዕራብ ሀረርጌ ዞን ውስጥ ትላንት የተፈጸመው ግድያ የታጠቁ ግለሰቦች ያደረሱት ጥቃት እንጂ በአፋሮችና በኦሮሞዎች መካከል የተፈጠረ አለመሆኑን የክልሎች ባለሥልጣኖች አስታውቀዋል። ጥቃት አድራሾቹን በቁጥጥር ስር ለማዋልና አካባቢውን ለማረጋጋት በጋራ እየሰሩ መሆናቸውን የሁለቱም ክልሎች ባለሥልጣናት ተናግረዋል። አዲስ ቸኮል ዝርዝር አለው። በትላንትና ሁለት ጠዋት ታጣቂዎች በምዕራብ አረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት ሰባት ሰዎች ሞቶ ሶስት ሰዎች መቁሰላቸውን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቀ ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ አረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪዮ አስታውቀዋል። ያው አካባቢው የተረጋጋ ነው ያለው፣ ሰላማዊ ነው። ያው መንገድም ጥቃቴ ላይ ነው ያለው ያው ህዝቡ እነዛ ጥፋት ያጠፉት አካላት እንዲጠይቅ አመልክተዋል። መከላከያና የፌዴራል ፖሊስና ሌሎች የሁለቱ ክልል አመራራም በዛ ዙር ጋ ሥራ እየሰሩ ነው። የአፋርና ኦሮሚያ ክልል ማለት ነው። እስካሁን የተለየ ክስተት የለም። ዛሬ ምንድን ነው ግን መንስኤው ዋሉ እስካሁን ያው ድንገተኛ ይሄን ነው ማለት አይቻለም። ያው እያጠኑ ነው ያሉት። የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሮኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል። የብሔሮች ወይም የሁለቱ ብሔር ግጭት አልነበረም ብሎ በተለያየ ሁኔታ ተቀናኝተው የገቡ ሰዎች ናቸው ይህን ነገር የፈጸሙት እና አሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ አርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል። የለታዊ ግጭት ነው እንጂ በጋራ የሚኖር የአርብቶ አደር ማህበረሰብ ነው። ሮም ከሆነም በጋራ ኦሮሚያ ሰለሰ አርብቶ አደር ማህበረሰብ እንደመሆናቸው መጠን ፖለቲካዊ ግጭት ነው። በዛ የዘለለ ነገርም ስላልሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው። አሁን በእውነ ሁኔታ ነው የሚገኘው አካባቢው። አካባቢው በቃ ሰላማዊ የመከላከያ ኃይልም አካባቢው ገብቶ የማረጋጋት ስራ ሰርተዋል። ስለዚህ የመከላከያ ኃይልም እዛው አለ። የሚመለከታቸውም አካላት ደግሞ በጋራ ሆኖ ችግሩን ሰላማዊ የሆነ መንገድ ለመፍታትና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብሮ እንዲቀጥሉ ለማድረግ የተለያዩ ስራዎች እየተሰሩ ስለሆነ ይሰራል። ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው? ጥቃት አድራሾች ተለይተው የሚያዙበት ሂደቶች ይኖራሉ። መጣራት ስራ ይሰራል ማለት ነው። እና በሁለቱም በኩል ችግር ፈጣሪዎች ጊዜያዊ የለታዊ የሆነ ችግር ስለሆነ ነገሮች ደግሞ ወደ ሌላ አፈታ ዞሮ ያልሆነ እንትን እንዳይገባ በጋራ ሰፊ ስራዎች እየተሰራ ነው። ህግ በላይ የሚሆን ነገር ስለሌለ ጥቃት አድራሾችን ሆነ ሌላ ተንቁሰም የሚያስበካላ ተችታለ እነሱም በትላንትና ሁለት ጠዋት በቦርደዴ ወረዳ የተፈጸመውን ጥቃት ተከትሎ ወደ ምስራቅ ኢትዮጵያ የሚወስደው መንገድ ለተወሰኑ ሰዓታት ተዘግቶ እንደነበረ የአይን ማኞች ገልጸው ትላንት ከሰዓት ጀምሮ ግን መንገዱ ተከፍቷል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።